የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁን የዛሬ ረቡዕ ህዳር 18 2017 ዓ ም ዝግጅት አሁን ጀመረ። ¶¶

የሰማችሁት በኢትዮጵያ የመምህራን ደሞዝ በተመለከተ ካነጋገርናቸው መምህራን መካከል የተቀነጨበ ነው። በዚህ ዙሪያ ሰፋ ያሉ ዝግጅቶች ይኖሩናል፣ ጠብቁን። ሌሎች በርካታ ዘገባዎች ለምሽቱ ይዘን ቀርበናል። ሰላም ጤና ይስጥልን አድማጮች፣ እንደምን አመሻችሁ። ፕሮግራሙን በመምራት ደረጀ ደስታ አብሬያችሁ አመሻለሁ። ንጉሱ ታምሬ ስርጭቱን ከስቱዲዮ አቀናብርልናል። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ለዓለም ዜናዎቹ እንግዲህ ወልዴ እዚህ አብሮኝ ስቱዲዮ ይገኛል። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኤ አማሪክ ላይ በቀጥታ ማድመጥ ትችላላችሁ። እስከ ምሽቱ አራት ሰዓት አብራችሁን እንድትቆዩ እንጋብዛለን። በቅድሚያ ለዓለም ዜና እንግዲ ወልዴ እንደምናመሻችሁ። እስራኤልና ሂዝቦላ ተኩስ አቆሙ። በሚያንማር መሪዎች ላይ የመያዣ ትዕዛዝ እንዲወጣ ተጠየቀ። በቻይና ለረጅም ዓመታት ታስረው የነበሩ ሶስት አሜሪካውያን ተለቀቁ። እንዲሁም አውስትራሊያ አዳጊዎች የማህበራዊ ሚዲያ እንዳይጠቀሙ ልታደርግ ነው የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና አልፋለሁ። እስራኤልና ሄዝቦላ ተኩስ አቆሙ። እስራኤልና ሄዝቦላ ከዛሬ ረቡዕ ማለዳ ጀምሮ የተኩስ አቆም አድርገዋል። በሁለቱ መካከል የተደረሰው የተኩስ ማቆም በጋዛ ሌላ የተኩስ አቆም ስምምነት እንዲፈጸም መንገድ እንደሚከፍት የአሜሪካና የፈረንሳይ መሪዎች ተስፋ አድርገዋል። የተኩስ አቁሙ ዜና እንደተሰማ በጦርነቱ ምክንያት ደቡባዊ ሌባኖስን ለቀው እንዲወጡ የተደረጉ ነዋሪዎች ወደ ቀድሞው መኖሪያቸው በመኪና ሲተሙ ተስተውሏል። የእስራኤል ሰራዊት ግን ሰዎች ለቀው እንዲወጡ ትእዛዝ ወደ ተላለፈባቸው መንደሮች እንዳይመለሱ አሳስበዋል። አሜሪካና ፈረንሳይ የተኩስ አቁሙ ስምምነት ተግባራዊ እንዲሆን ቁልፍ ሚና መጫወታቸው ሲነገር፣ የእስራኤል የጸጥታ ካቢኔም ትናንት ማምሻውን አጽድቆታል። የአሜሪካው ፕሬዝደንት ጆ ባይደን ተኩስ ማቆሙ በመካከለኛው ምስራቅ ያለውን ሁከት ለማስቆም ወሳኝ እርምጃ ነው ብለዋል። የኢራን ተቀጥላ የሆኑትና በሊባኖስ የሚገኘው ሄዝቦላ እና በጋዛ የሚገኘው ሐማስ ትልቅ ዋጋ ከፍለዋል ሲሉ አክለዋል። ባይደን ስምምነቱ ቋሚ የተኩስ ማቆም እንዲሆን ተደርጎ የተነደፈ ነው ብለዋል። ባይደን ሄዝቦላ እስራኤልን ማጥቃቱን ለማቆም በመስማማቱ ሐማስ ግልጽ የሆነ አማራጭ ቀርቦለታል ያለው ብቸኛ መውጫ መንገድ አሜሪካውያንን ጨምሮ ያገታቸውን ሰዎች መልቀቅ ነው ሲሉ ተናግረዋል። ባይደን በመጪዎቹ ቀናት አሜሪካ ከቱርክ፣ ግብፅ፣ ቀጣር፣ እስራኤልና ከሌሎችም ጋር በመሆን በጋዛ የተኩስ አቁም ላይ እንዲደረስ ግፊት እንደሚያደርጉ ባይደን ጠቁመዋል። በሚያንማር መሪዎች ላይ የእስር ማዘዣ እንዲወጣ ተጠየቀ። የዓለም አቀፉ የወንጀል ችሎት ዋና አቃቤ ሕግ የችሎቱ ዳኞች በሚያንማር ወታደራዊ አገዛዝ መሪ ላይ የእስር ትዕዛዝ እንዲያወጡ ጠይቀዋል። ትእዛዙ እንዲወጣ የተጠየቀው በሚያንማር በሚገኙ የሮሄንጃ ሙስሊም ህዳጣን ማህበረሰብ ላይ መፈናቀልና ሰቆቃን ጨምሮ የሰብአዊ ወንጀል ተፈጽመዋል በሚል ነው። እንደ አውሮፓን አቆጣጠር 2021 ዓ ም በኦንሳን ሱቺ ላይ መፈንቅለ መንግሥት አካሄደው ስልጣን የተቆናጠጡት ጀነራል ሜን ኦንግ ላይንግ በሮንጃ ሙስሊም ህዳጣን ማህበረሰብ ላይ መፈናቀልና ሰቆቃ ፈጽመዋል የሚል ክስ ይቀርብባቸዋል። ጀኔራሉ አንድ ሚሊዮን የሚጠጉ ሰዎች የዘር ማጽዳት ተብሎ ከተገለጸው ዘመቻ ለማምለጥ ወደ ጎረቤት ባንግላዴሽ እንዲሸሹ አስገድደዋል የሚል ክስም ይቀርብባቸዋል። ዘመቻው መጠነ ሰፊ የመድፈር ጥቃት፣ ግድያና መኖሪያ ቤቶችን ማቃጠልን የጨመረ ነው ተብሏል። በባንግላዴሽ በሚገኝ የስደተኞች ካምፕ ሆነው መግለጫ የሰጡት የዓለም አቀፉ ወንጀል ችሎት ዋና አቃቤ ሕግ ካሪም ካን በሚያንማር መሪዎች ላይ ተጨማሪ የእስር ትእዛዞች እንዲወጡ እንደሚጠይቁ አስታውቀዋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በቻይና ለረጅም ዓመታት ታስረው የነበሩ ሶስት አሜሪካውያን መለቃቃቸውን ዋይት ሀውስ ዛሬ አስታውቋል። የባይደን አስተዳደር በስተመጨረሻ ወራት የስልጣን ዘመኑ ከቤጂንግ ጋር የፈጸመው ዲፕሎማሲያዊ ስምምነት ነው ተብሏል። ሶስቱ አሜሪካውያን ማርክ ስዊዳን ካይ ሊ እና ጃን ሊዩንግ ሲባሉ የአሜሪካ መንግስት ካላግባብ ተይዘው እንደነበር ይገልጻል። ማርክ ስዊዳን ከአደንዛዥ ዕፅ ጋር በተያያዘ በቀረበበት ክስ የሞት ቅጣት በመጠባበቅ ላይ የነበረ ሲሆን ካይሊና ጃንግ ሊዊንግ ደግሞ በስለላ ተጠርጥረው ነበር የታሰሩት። ከረጅም ዓመታት በኋላ ወደ አገራቸው ተመልሰው ከቤተሰቦቻቸው ጋር እንደሚቀላቀሉ ዋይት ሀውስ ባወጣው መግለጫ አስታውቋል። በባይደን አስተዳደር የመጨረሻ ወራት ላይ ቤጂንግ ከአሜሪካ ጋር የፈጸመችው ብዙም ያልተለመደ ዲፕሎማሲያዊ ስምምነት እንደሆነ ተነግረዋል። አሜሪካውያኑ ከሶስት እስከ አስራ ሁለት ዓመታት በቻይና እስር ቤቶች ማሳለፋቸውም ታውቋል። በመጨረሻም በአውስትራሊያ አዳጊዎች የማህበራዊ ሚዲያ እንዳይጠቀሙ ልታደርግ ነው። የአውስትራሊያ የተወካዮች ምክር ቤት ከአስራ ስድስት ዓመት በታች ያሉ አዳጊዎች የማህበራዊ ሚዲያ እንዳይጠቀሙ የሚያግድ ህድ ህግ አጽድቀዋል። ህጉ በመቀጠል በአገሪቱ የእንደራሴዎች ምክር ቤት ሴኔት ከጸደቀ በዓለም የመጀመሪያ ይሆናል። የተወካዮች ምክር ቤቱ 102 ድጋፍ እና 13 ተቃውሞ ድምፅ አጽድቆታል። በአገሪቱ የሚገኙ ዋና ፓርቲዎች የደገፉት ህግ ቲክቶክ፣ ፌስቡክ፣ ስናፕቻት፣ ሬዲት፣ ኤክስ እና ኢንስታግራም የመሰሉ መድረኮች አዳጊዎች እንዳይጠቀሙ የማይከለክሉ ከሆነ እስከ 33 ሚሊዮን ዶላር ቅጣት ይጠብቃቸዋል። ህጉ በዚህ ሳምንት በሴኔቱም የሚጸድቅ ከሆነ የማኅበራዊ ሚዲያ ኩባንያዎቹ የዕድሜ ገደቡን ተፈጻሚ የሚያደርጉበትን መላ ለመዘየድ የአንድ ዓመት ጊዜ ይሰጣቸዋል። ከአንድ ዓመት ጊዜ በኋላ ግን ቅጣቱ ተፈጻሚ ይሆናል ተብሏል። የሀገሪቱ ዋና ዋና ፓርቲዎች ህጉን በመደገፋቸው በሴኔቱም ሊጸድቅ እንደሚችል ይጠበቃል። ክብራትና ክብራን፣ ለምሽቱ የያዝነው ዜና በዚህ ተጠቃሏል። ወደ ደረጀ ደስታ ምራቸዋሉ። እንግዲህ ወልዴን ለዓለም ዜናዎቹ አመሰግናለሁ። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ ሃሽታግ ቪኦኤ አማሪክ ላይ በቀጥታ ማድመጥ ትችላላችሁ። ፕሮግራሙን በመምራት አብሬያችሁ የማመሸው ደረጀ ደስታ ነኝ። ንጉሱ ታምሬ ስርጭቱን ከስቱዲዮ አቀናብርልናል። የዌብና ማህበራዊ ድረገጽ አሰናጃችን አበባየሁ ገበያ ከኛ ጋር አለች። የፕሮግራሙ አዘጋጅ ጽዮን ግርማ ናት። አሁን ወደ ምሽቱ አብይ ዘገባ እንለፍ። በአፋር ክልል ሃሪሪሱ ዞን ዳዌ ወረዳ የደሞዝ ክፍያ እንደዘገየባቸውና ጥቅማ ጥቅም እንዳልተከፈላቸው ለአሜሪካ ድምጽ የተናገሩ መምህራን የስራ ማቆም አድማ ላይ መሆናቸውን ተናገሩ። አድማው የተደረገው በ18 መደበኛና ለጊዜው ቁጥራቸው በውል ባልታወቀ አማራጭ ትምህርት ቤቶች ላይ መሆኑን የወረዳው መምህራን ማህበር አስታውቋል። ክልሉ መጠነኛ የደሞዝ መዘግየት አጋጥሞት እንደነበረ ለቪኦኤ ምላሽ የሰጠው የአፋር ክልል መንግስት የኮሚኒኬሽንስ ቢሮ የወረዳ አመራሮች ከመምህራኑ ጋር ውይይት ካደረጉ በኋላ የተቋረጠው የመማር ማስተማር እንቅስቃሴ ጥያቄው ከተነሳበት ከዳር 16 ቀን 2017 ዓ ም ጀምሮ ቀጥሏል ብሏል። መስፍን አራጌ በአፋር ብሔራዊ ክልል ሀሪ ረሱ ዞን ደዌ ወረዳ የደሞዝና የጥቅማ ጥቅም ጥያቄ አለን ያሉ መምህራን ከታህሳስ 16 ቀን 2017 ዓ.ም ጀምሮ የስራ ማቆም አድማ ማድረጋቸውን ለአሜሪካ ድምፅ አስተያየታቸውን የሰጡ መምህራንና የወረዳው መምህራን ማህበር ገልጸዋል። በደዌ ወረዳ ከስምንት ዓመት በላይ በአንደኛ ደረጃ መምህርነት ማገልገላቸውን የጠቀሱና ስማቸውን እንዳይገለጽ ድምፃቸውም እንዲቀየር የጠየቁ አስተያየት ሰጪ ወረዳው የመምህራንን ጥቅማ ጥቅም አላስከበረም፣ ደሞዛችንን በወቅቱ አለማግኘታችን አሁን ካለው የኖረ ነት ጋር ተደማምሮ ለከፋ ችግር ዳርጎናል ብለዋል። ሚኒስትሪ የኢትዮጵያ ክፍል ነበረ የስድስተኛ ክፍልን በአዲስ የተጀመረ ነበረ ፈተና ከፈታነው ነው። ቢያንስ ሰባት ወር ስምንት ወር ሞላ ነው። የዚህ ክፍያ እስካሁን አልተከፈለልንም። በዱበ ነው የፈታነው ያለው የሁለት ሺ አስራ አምስት ቆይተናል። በቃ በዛው ቀረ። ያኔን ሰላም ሰርፍ አልወጣንም። ምንም ትምህርት ስራም አላቆምነው ምንም አያልነም ዝን ብለን ነው የቀረ ነው። ድጋሚ ደግሞ አሁን ሁለት ሺ አስራ ሰባት ላይ ይሄ እስካሁን ቆይተናል። የሁለት ወር ደመወዝ አልወሰድንም። የስራ ማቆም አድማ የተደረገው በአስራ ስምንት ት መደበኛና ለጊዜው ቁጥራቸው በውል ባልታወቁ አማራጭ ትምህርት ቤቶች ላይ መሆኑን የወረዳው መምህራን ማህበር ሊቀመንበር ከማል ሰይድ ለቪኦኤ ገልጸዋል። ከ2015 ጀምሮ እስከ 2016 የሁለቱ አመት የሚኒስትር ፈጣይ መምህራኖች አበል አልተከፈላቸውም። በነገራችን ላይ አብረው የፈትሆኑት ፖሊሶች ተከፍሏል። ሲቀጥል ደግሞ በሁ 2016 ህዳር ላይ ሀ አንድ መምህር ጥቅምት ላይ ደግሞ አራት መምህራኖች አዲስ ተቀጥረው ነበረ ተቀጥረው አንድ ወር ሰርተዋል። የኋላ የአንድ ወር ክፍያ እስከ እስከሚጨርቅላቸው ድረስ ወደ ስራ ቦታ ተመድበው ገብተዋል። ከዛ ጸርቆ ሲመጣ ወደ ኋላ ያለችውን የአንድ ወር ክፍል የሀያ አምስት መምህር አልተከፈላቸው እንደገና የሁለት ሺ አስራ ስድስት አሁንም የመደብ ለውጥ ከመስከረም ጀምሮ የስምንት ወር የደረጃ ናርከን ግንቦት አካባቢ ላይ ጸደቀ። ከዛ ያሉት የአራት ወር ወደኋላ የኋላ ክፍያዎች አልተመለሱ ያው ጥቅምት ደመወዝ ጋራ ይህን የኋላ ክፍያ እንዲከፍሉልን የሚል እኛም በደብዳቤ አስደግፈን ጠየቅ ይሰጣችኋል ተባለ። አሁን ያው የጥቅምት ደመወዝም የለም። እነዚህ እነዚህ እንዲመለሱ ያው የመምህራኖችን ቅሬታ ይዘ እኛም ከሚመለከተው ጋር ብዙ ውይይት አድርገናል። ብዙ ቃልም ተገብቶልናል። ነገር ግን በቃሉ መሰረት ሊሆን አልቻለም። ስምንት ቤተሰብ እንደሚያስተዳደሩ የሚናገሩትና ስማቸውን በደህንነት ስጋት እንዳንገልጽ ያሳሰቡ አንድ መምህር በከፍተኛው የኑሮ ውድነት ላይ ደሞዛቸውን በወቅቱ አለማግኘታቸው ለእንግልት እንደዳረጋቸው አስረድተዋል። መምህር ያው ሌላ አበል የለውም። የመምህሩና ጥቅም ምንድን ነው? ራያ እድጌት አለ መደብላውት አለ ይሄ አሁን ስድስት ወር ያልወሰደ ያለ ራያ እድጌትና መደብላውት ሌላ ለምን ቆሚ ባን ገሌላ ወዳዊ ወረዳ አንድ ትምህርት ቤት ላይ ትምህርት የተጀመረበት ሌላ ዝግ ነው ማለት ነው። የወረዳው ትምህርት ጽህፈት ቤት ኃላፊ መሐመድ ቦርኮድን በስልክ ብናገኛቸውም አስተያየት ለመስጠት ፍላጎት እንደሌላቸው ተናግረዋል። የአፋር ክልል መንግስት ኮሚኒኬሽን ቢሮ ኃላፊ መሐመድ አሊ ማምሻውን ለአሜሪካ አሜሪካ ድምጽ በስልክ በሰጡት አስተያየት በወረዳው ያጋጠመው ለስተኛ የደመወዝ መዘግየት እንጂ መቋረጥ አይደለም ብለዋል። በአፋር ክልል አርበስ ዞን ደቡብ ወረዳ ላይ የደሙዝ መዘጋየት ነው እንጂ ደሙዝ የቀረበት መምህርን ወይም መምህራንም የለም። እንደ ሀገር የነበርንበትን ሁኔታ እንደሚታውቀው ነው አንዳንዴ ደሞዝ ይዘጋያል እንጂ ቀርቶባቸው ጥቅም ቀርቶባቸው አይደለም። ችግሮች ሊኖሩ ይችላሉ። ችግሮቹ ግን ለሚኖሩ ሳይሆን ወዲያውኑ መፍትሄ ሰጥቶ የመማር መስተማር ሂደት እንዲቀጥል ለማድረግ ሲላ የክልሉ መንግስት በትኩረት እየሰራበት ነው ያለው። የመምህራኑን ጥያቄ ምላሽ ለመስጠት የክልሉ መንግስት ጥረት እንደሚያደርግ አያይዘው ገልጸዋል። አቶ መሐመድ ቅሬታ አቅራቢዎች ያቀረቡትን ጥያቄ የክልሉ መንግስት ከወረዳ አመራር ጋር በመሆን ችግሮቹ ከምን እንደሆነ እና ይህንን ችግር ዳግም እንዳይከሰት ችግሮች ምንድን ናቸው እንዴት ነው የተከሰቱት በምንድን ነው ስለዚህ ቀጣይ ምንድን ነው ሶሉሽን ሆን ሊሆን የሚችሉ በሚል የወረዳ አመራሮች ከመምህራኖቹ ጋር ውይይት አድርገው በእነሱ ደረጃ የሚፈቱ ጉዳዮችን በዛ ደረጃ እንዲፈቱ ተደርጓል በክልል መንግስት በኩል ደግሞ ሊታዩ የሚገቡ ነገሮች ካሉ በዛ ልክ ትኩረት እንዲያገኝና ወዲያውኑ መፍትሄ ተሰጥቶበት የመማር መስተማር ሂደት እንዲቀጥል የተደረገበት ሁኔታ አለ የመምህራኑ የስራ ማቆም አድማም በወረዳው ካሉ አመራሮች ጋር ውይይት ከተደረገ በኋላ መፍትሄ ስለተቀመጠለት የመማር ማስተማር ሂደቱ ከትናንት በስቲያ ጀምሮ መቀጠሉን አቶ መሐመድ ይናገራሉ። በደዌ መምህራኖች ትንሽ ደሞዛቸው ስለዘገይባቸው የመማር ማስተማር ሂደት የማስተባበር ነገር ነው እንጂ የነበረው ቶታሊ ሙሉ በሙሉ መቋም ሳይሆን ትንሽ የመዘጋየቱን ምክንያት ለማወቅን ሊሆን ይችላል። ሆኖም ግን መማር ማስተማር ሂደት ደሞዝ በመዘጋየቱ ሊቆም አይገባም። ይሁን እንጂ የቢሮ ኃላፊውን ካነጋገርን በኋላ ወደ ደዌ ወረዳ ደውለን ያገኘናቸው አንድ የወረዳው ነዋሪ ዛሬ ድረስ ትምህርት አልተጀመረም ብለዋል። ዛሬ ዳር አስራ ስምንት ዳዌ ወረዳ ላይ ትምህርት አልተጀመረም። የአፋር ክልል ተፎካካሪ የፖለቲካ ፓርቲዎች የጋራ ምክር ቤት ጸሐፊ መሐመድ ዳውድ የደዌውን የስራ ማቆም አድማ ጨምሮ በተለያዩ ጊዜያት በክልሉ የሚያጋጥሙ የደመወዝ መዘጌቶች ጉዳይ መረጃው እንዳላቸው ጠቁመው ችግሩን ልባት እንዲያገኝ ከክልሉ አመራሮች ጋር ውይይት ለማድረግ መዘጋጀታቸውን ገልጸዋል። አንድ ሰው ሲሰራ የላቡ ዋጋ ማግኘት አለበት፣ ግዴታ ነው። መዘጋጀቱም የለበትም። የላቡ ዋጋ ማክፈል አለበት። እነሱም ደግሞ መጣሪ ነው። ይሄ ግን ምን እንደሆነ እስካሁን የተዘጋጀ ደመወዝ ለማስታል ወይም ደግሞ ዘግኝቶ ማድረሱ እነዚህ ያሉ ነገሮቹ እኛም አሁን መረጃ አለ እነዚህ እና ወደፊት ግን ይህ ነገር እንዲስተካከል እኛም ይመርክሶ ክፍልጋዘ ተናገረን መፍትሄ የሚያገኝበት ሊበት የሚያገኝበት ሁኔታ እንፈልጋለን። ስማቸውን እንዳንጠቅስ ሲያሳስቡ አንድ መምህር የመምህሩ ጥያቄ ፖለቲካዊ አይደለም፣ ኢኮኖሚያዊ ነው። ጥያቄው ምላሽ ካገኘህ ወደ ስራ እንመለሳለን ብለዋል ሌላ ፖለቲካዊ ነገር ሳይሆን እኛ अस्तमारी नस्त मार न को मकनी आत निकावेशन ማስተማር ጉዳይ ነው እኛን የሚመለከተው። ደሞዛችን ከተከፈለን ስራችን እና ሕክምና ካገኘም ስራችን እንከተላለን እንሰራለን። ላይ ህብረተሰቡ ከመንግስት ሰራተኞች በዋናነት ከመምህራን ደሞዝ ክፍያ መዘግየት ጋር ተያይዘው በተለያዩ የኢትዮጵያ አካባቢዎች ጥያቄና ቅሬታ መቅረባቸውን አስመልክቶ ቪኦኤ በተለያዩ ጊዜያት መዘገቡ ይታወሳል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራቂ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ የሚተላለፍላችሁን የረቡዕ ህዳር 18 2017 ዓ.ም ምሽት ዝግጅታችንን ነው የሰማችሁት። የዕለቱን አብይ ርዕስ ነበረ። ዝርዝር ትንታኔ ይቀጥላል። የደቡብ ኢትዮጵያ መምህራን በተጓዳኝ ስራዎች ላይ እየተሰማሩ ነው። በደሞዝ አለመከፈል መዘግየትና መቆረጥ የተነሳ ችግር ውስጥ መግባታቸውን ለአሜሪካ ድምፅ የተናገሩ መምህራን ኑሯቸውን ለመደጎም ጫማ መጥረግን ጨምሮ ከዘርፋቸው ውጪ በሆኑ ሌሎች ስራዎች ላይ የተሰማሩ መሆኑን ለአሜሪካ ድምፅ ገለጹ። ሶስት አዳዲስ ክልሎች ካለፉት ሁለት ዓመታት ወዲህ ችግሮች እያጋጠሟቸው እንደሚገኙ ያረጋገጠው የትምህርት ሚኒስቴር በበኩሉ ችግሩ በበጀት እጥረት ምክንያት የተፈጠረ መሆኑን ለአሜሪካ ድምፅ አስታውቋል። የኢትዮጵያ መምህራን ማህበርም በደቡብ ምዕራብ እና በማዕከላዊ ኢትዮጵያ ክልሎች የሚገኙ መምህራን ችግር ላይ መሆናቸውን ጠቅሶ መፍትሄ ለመፈለግም ከክልሎች ኃላፊዎች ጋር መነጋገሩን አመልክቷል። ገብረ ሚካኤል ገብረ መድህን በጉዳዩ ዙሪያ የሚመለከታቸውን አካላት በማነጋገር ያጠናቀረው ዘገባ ቀጥሎ ይቀርባል። በአዳዲሶቹ የኢትዮጵያ ክልሎች ከደሞዝ አለመከፈል መዘግየትና መቆረጥ ጋር የተያያዙ ችግሮች ኑሯቸውን ፈታኝ እንዳደረጉት ለአሜሪካ ድምፅ አስተያየት የሰጡ መምህራን ተናግረዋል። በደቡብ ኢትዮጵያ ክልል በወላይታ ዞን ዳሞቶ ወይዴ ወረዳ ውስጥ በሚገኝ አንድ ትምህርት ቤት መምህር የሆኑት አቶ ዓለም ሰገድ ቴማ ችግሩ ለሁለት ዓመታት በመቀጠሉ የመምህራኑን የሥራ ሞራል መጉዳቱን ይገልጻሉ። የሚያስተምሩበት ወረዳ ለመምህራኑ አቤቱታ ተገቢ ምላሽ እንዳልሰጠም ይናገራሉ። ተገቢ ስለሌለን አንዳንድ የወዳደቁ ዕቃዎች፣ ሰርቪስ ይሰጡ የቆዩ መኪናዎችን በአራሽ ሽተን እስከምንከፍል ድረስ ይቆዩ የሚል ነው። የሐምሌ ወር ከአምስት ፐርሰንት በስተቀር ሌላው አልተከፈለንም። አምስት ፐርሰንት ማለት እንግዲህ አሁን የእኔ ደግሞ ለምሳሌ አስራ ሁለት ሺ አምስት መቶ ሰባ ዘጠኝ ነው። ከዚህ አምስት ፐርሰንት ማለት ወደ አራት መቶ ሰላሳ ሁለት ብር ነው ይገባል። እንግዲህ በአካውንቶች ሲገባ እኔ አሁን አወጣለሁ ግን ሁለት መቶ ብር ነው የማወጣው እና ኤቲኤም ደግሞ ከሁለት መቶ እና ከዛ በላይ ካልሆነ በስተቀር በርከት ያለ ገንዘብ ካልሆነ በስተቀር አያወጣም። ዘጠና አምስት ፐርሰንት ቀሪ ማለት ነው ከደሞዝ እና እስከዚህ ድረስ ችግር የደረሰበት ሂደት አለ። በዚህ ምክንያት ኑሮአቸው የተቃወሰው መምህራን ህይወታቸውን ለመምራትና ቤተሰቦቻቸውን ለማስተዳደር የቤት ውስጥ የመገልገያ ቁሳቁስና ንብረቶች እስከ መሸጥ የደረሱ መምህራን መኖራቸውን አቶ አለም ሰገድ ይናገራሉ። መምህራኑ ኑሮአቸውን ለመግፋት በአስቸጋሪ ሁኔታ ውስጥ ለማለፍ ተገደዋል ሲሉም ይገልጻሉ። ደሞዝ በመስተጓጎሉ ምክንያት ኑሯችን ራሱ በጣም ምስቅልቅሉ ወጥቷል። ብዙ መምህራን ልጆቻቸውን ለማስተዳደር የልጆቻቸውን የትምህርት ክፍያ ለመክፈል እንደገና ተከራይቶም ያለ ክራዩን ምኑን ቀለቡ በወቅቱን ለመክፈል ስላልቻለ ወደ ገጠር ት ፈልሰው ብዙ መምህራን በአሁኑ ሰዓት ክራይ አልቀመጥ ሲላቸው አሁን ከገጠር እየተመላለሱ ደግሞ ርቀት ተመላልሰው የሚሰሩ መምህራን አሉ። መምህራን ታውቃለህ እንደ ሱ አይነት ችግር ውስጥ የገቡ ብዙ ናቸው። ኦሎሞስ ወደ ሀያ አምስት መምህራን የሚሆኑ ከወረዳችን ለምሳሌ ያህል በከፍተኛ ችግር ውስጥ ያሉ መክፈል ሲችሉ ባለመክፈላቸው ምክንያት ወደ ገጠር የፈለሱ ኦሎሞስ እንደ በትንሹ ሀያ አምስት መምህራን እንዳሉ በግልጽ ለኛ ያሳወቁ አሉ። ከችግር አንጻር እንደውም አንድ መምህር ይገርማል፣ እንግዲህ ገመድ ገምዶ መሸጥ ማለት በጣም ከፍተኛ ገመድ ገምዶ በየገበያው ወስዱ የሚሸጥ መምህር አለ ከችግር አንጻር እንደገና ደግሞ ትንሽ ሙያ ያላቸው እነዚህ ሞልድ ሞዝሞልድ አልጋዎችን፣ ምኖችን እየሰሩ የሚሸጡ አሉ። እንደውም እሱ እየተሻለ ነው። ሌላው ደግሞ ይገርማል። ይባስ ብሎ እቤት የሚገለገልበትን አልጋ የሚገለገልበትን የራሱን የቤት እቃ በሙሉ የሚያየውን ቴሌቪዥን በሙሉ አውጥቶ ይሸጡ። በአሁኑ ሰዓት በእውነቱ በቅርብ ጊዜ እንደው ሳምንት ባለሆና ቴሌቪዥን አውጥቶ ይሸጡ መምህራን አሉ። ራሱ ከደመወዝ ጋራ ተያይዞ የሚታየው ከባድ ችግር የጀመረው ከአራት ዓመታት በፊት እንደሆነ ለቪኦኤ ያስረዱት የደቡብ ኢትዮጵያ መምህራን ማህበር ፕሬዚደንት አቶ አማኑኤል ጳውሎስ በተለይም ከሦስት ዓመት ወዲህ ሁኔታው እየተባባሰ በመምጣቱ መምህራኑ ከዘርፋቸው ውጪ በሌሎች ስራዎች ላይ ለመሰማራት መገደዳቸውን ይናገራሉ። አንዳንድ መምህራን በሚዲያም መግለጽ ባልፈልጋቸው ስራዎችን እየሰሩ በግላቸው እየሰሩ ልጆቻቸውን ቤታቸውን ለማለት፣ አንዳንዶችም ስራቸውን እየለቀቁ ሌላ ቦታ የሚሄዱበት ሁኔታ ነው ያለውና መምህር ደሞዝ በአግባቡ ባለመከፈሉ ምክንያት የመምህር እኔ በአካል ያገኘሁት ገጠር በፊት ወደ መምህርነት ሙያም ስገባ ሊስትሮ እየጠረኩ ነው ሙያውን የተማርኩት። አሁን ደሞዝ ማግኘት ባለመቻሌ ከተማሪዎቼ ተደብቄ ሊስትሮ እየጠረኩ ነው። ልጆችን ማስተዳደረው ደሞዝም በቂ ስላልሆነ በወቅቱም ስለማይከፈል የቀን ስራ የሚሰሩ አሉ፣ ባጃጅ የሚያሽከረክሩ አሉ። እንደገናም በሞተር ሳይክል ከሰዎች ተከራይተው ስራ የሚሰሩ አሉ። አንዳንዱም እርሻ ስራም ከብት እርባታ ውስጥ የሚገቡ አሉ። ታች ያለው በተለይ ወረዳ ላይ ያለው መዋቅር ጋር ነው አብዛኛው ችግር ያለው። በተራባ ሂደት ወደ ትምህርት ቤት የሄደ አስተማሪ ለትውልዱ ምንድን ነው የሚያስተላልፈው እና በጣም ከባድ ነው። ስለዚህ የክልልም የፌዴራልም መንግስት ይህን ጉዳይ ትኩረት ሰጥቶ አጥኖ ሰጥቶ መስራት አለበት እላለሁ። ይኸው የመምህራን ደሞዝ ችግር በአብዛኛው የሚታየው በአዲሶቹ ክልሎች ማለትም በደቡብ ኢትዮጵያ፣ በደቡብ ምዕራብ ኢትዮጵያና በማዕከላዊ ኢትዮጵያ መሆኑን የኢትዮጵያ መምህራን ማኅበር አስታውቋል። የማኅበሩ ፕሬዚደንት ዶክተር ዮሐንስ በንቲ ለአሜሪካ ድምፅ በሰጡት ቃለመጠይቅ ችግሩ በትምህርት ላይ ተጽዕኖ እንደሚፈጥር ያሰምሩበታል። ህራን የሚያገኙት ገቢ በየወሩ የምትወጣው ያቺ በቀሩ ተፈርማ የምትወጣ ናት። እና እሱ ደግሞ ከወቅቱ ገበያ ሁኔታ ጋር እየተዳከመ ነው። እነዚህ መምህራን ልጆች አላቸው፣ ቤተሰብ አላቸው፣ ያስተምራሉ። ሕክምና አለ ምን አለ እና የተለያዩ ወጪዎች አሉ እና ያቺ በጊዜ የማትመጣ ከሆነ ችግሩ በጣም ከፍ ይላል ማለት ነው እና ይሄ ደግሞ መምህር ባተረጋጋ ሁኔታ አእምሮ እየተረበሸ እየተራበ ክስር እያሰበ ያንን ነው ማድረግ እያልቻችል ሲቀር ክላስ ውስጥ ገብቶ ትምህርት ይሰጣል ማለት አይቻል። ትምህርት ጥራት እናመጣለን እንደዚህ ተብሎ ህዝባዊ ጥያቄ ሆኖ እየተሰራ ያለው ንድፍ ሀሳብ ሆኖ ይቀራል፣ ተግባራዊ አይሆንም ማለት ነው እና ችግሩ አብረን ዘልቃል። ትምህርት ሚኒስቴር በሶስቱም ክልሎች ከደሞዝ አለመከፈል መዘግየትና መቆረጥ ጋራ የተያያዙ ችግሮች እንደሚታዩ አምነው በተለይም ካለፉት ሁለት ዓመታት ወዲህ ሁኔታው እየከፋ መሄዱን አስታውቋል። በሚኒስቴር መስሪያ ቤቱ የመምህራንና ትምህርት አመራር ልማትና አስተዳደር ዴስክ ኃላፊ አሰግድ ምሬሳ ለአሜሪካ ድምፅ በሰጡት ቃለ መጠይቅ የችግሩ መንስኤ ከበጀት ጋር የተያያዘ መሆኑን ጠቅሰዋል። የትምህርት ጉባኤዎች ላይ ጉዳዩ ተነስቶ ሁሉም ያምናል። ችግር ያለባቸው ክልሎችን ቢሆኑ ያምናል። በጉባኤው ላይ የሚነሱ ሀሳቦች የበጀት እጥረት አለብን። ስለዚህ ያጣጣምን እንከፍላለን፣ እናሻሽላለን፣ እናስተካክላለን የሚሉ ሀሳቦች ናቸው የሚሰጡት። በአንድም በሌላም አሁን በፊት ላይ ወደ አራት ወር የነበረው ወደ ሶስት ወር ከሶስት ወር ወደ ሁለት ወር ዝቅ የማድረግ ክልሎች ኮሚትመንቱን እየወሰዱ ነው። ያሉት መሻሻሎች አሉ። እንደውም እስከ 2017 ድረስ የተወሰነ ባላንሱን እናመጣለን የሚልም ነበረ የነበረው ኮሚትመንት እና ዞሮ ግን የሚያነሱት የበጀት እጥረት አለብን ነው። የሀገር አቀፍ መምህራን ማህበር ፕሬዚደንቱ ዶክተር ዮሐንስ በንቲ በበኩላቸው የችግሩ መንስኤ የደሞዝ በጀትን ለሌላ ዓላማ ከመዋል ጋር የተያያዘ ነው በማለት ገልጸዋል። ከኋላ የመጣ ነው ነገር እየው ከመደበሪያ ክፍያ ጋር ከዕዳ ጋር ከምናምን ከኋላ ጀምሮ የመጣ እንዲ እንዲህ እና ከመንግስት ሰራተኞች ደግሞ ያንን በጀት እንትን እያሉ እሱን ዳ የመክፈል ከዛ ከዛ የመጣ ነገር ነው። ክልሉም በተለይ ደቡብ አካባቢ ተሰድሮ አደረጃጀት ጋር ተያይዘው ትኩረቱ የነበረው ያንን የሕዝብ ጥያቄ ለመመለስ እንዲህ ስለሆነ ትኩረት ተደርጎ አልተሰራበትም። እንግዲህ ክልሎቹ የራሳቸውን ነዳየት ከፈጠሩ በኋላ ለማረም ለማስተካከል ጥረት እያደረጉ ናቸው። ይህንን እናበረታታለን። ግን ደግሞ ይህ ነገር ካልተፈታ ትምህርት ላይ የሚያሳድረው ተጽዕኖ በጣም ከፍተኛ መታረም ያለበት ጉዳይ ነው። የደቡብ ኢትዮጵያ መምህራን ማህበር ፕሬዚደንት አቶ አማኑኤልም የደሞዝ በጀት ለሌላ ዓላማ ይውላል ይላሉ። ከፌዴራልም ከክልልም ወደታች የሚወርድ በጀት አለ። ያንም በጀት የቅድሚያ ቅድሚያ ለመምህሩ ለመንግስት ሰራተኛው ደሞዝ መክፈል ሲገባ ያም ባለማድረግ ለሌሎች ዓላማዎች በማዋል ነው ይመስለኛል። ከዚህ ጋር ተያይዞ ከፍተኛ የሆነ ቀድሞ የደቡብ ኢትዮጵያ ክልል ከመፍረሱ በፊት ትልልቅ ዞኖች ማዳበሪያ እዳ አለባቸው። ቅድም የተገለጹ ዞኖች ላይ ማዕከላዊ ኢትዮጵያ በተመሳሳይ ያን የማዳበሪያ እዳ ከፌዴራል መንግስት ከሚሰጠው በጀት ድጎማ እየተቀነሰ እዳው የሚከፈል ነው። ም ከፍተኛ የሆነ ሁለት ክምችትም እንዳለ ነው። የፌዴራል መንግስት ግን ምን አለ የማዳበሪያ እዳ ምክንያት እንዳይሆን የፌዴራል መንግስት ምህረት ቢያደርግ፣ ተጨማሪ በጀት ቢጨምር። አዲስ ክልል ነው፣ ከፍተኛ የሆነ የበጀት እጥረት አለ። ከዚህ የተነሳ ደሞዝ መክፈል ከአቅማቸው በላይ ስለሆነ ነው። እና የተጫሉ መንግስት ለምንድ ነው በዝምታ የሚያየው? የኢትዮጵያ መምህራን ማህበር ጉዳዩን አስመልክቶ ከሚመለከታቸው አካላት ጋር እንደሚወያይ የገለጹት ዶክተር ዮሐንስ በንቲ ከክልሎቹ አመራሮች ችግሩን የመፍታት ፍላጎት እያየን ነው ብለዋል። ማዕከላዊ ኢትዮጵያ አካባቢ ትምህርት ጉባኤ ነበር። የእኛ ጉባኤ የኛ ምክር ቤት ስብሰባ አካሄዱ አንድ ሁለት ሳምንት እንደዚህ አካባቢ ቀደም ብሎ ማለት ነው ክልሎች ርዕሰ መስተዳደር በተወርት በኋላ ተገኝቶ ያደረጉት ያስተላለፉት መልእክት አለ። ፕሮጀክት አጥፌንም ቢሆን በሶስት ወር ጊዜ ውስጥ ከችግር መውጣት አለብህ ብሎ በራሳቸው አንድ በት የተናገሩት ነበረ። እኛም ሰው ሰምተን ርዕሰ መስተዳደሩን አመስግና የተጠናክሮ ውጤታማ እንዲሆን ተግባራዊ እንደሚያደርጉ ተስፋለን በሚል እኔም ኮሚኒኬት አድርጌ ያለው ወሳቸው ጋር ተስፋ ሰጪ ነው ማለት ነው። የደቡብ ኢትዮጵያ ክልልም የፋይናንስ ቢሮ ኃላፊው ከሚመለከታቸው ሰዎች ጋር ተነጋግሮ በችግር መፍትሄ ማረም አለብን የሚል ተነሳስተው እየሰሩ እንደሆነ ነው የምናውቀው። እንግዲህ ተግባራዊነቱን አሁንም እንደጀመርነው የምንከታተለ ነው የሚሆነው። በክልሎቹ ገቢ በሚሰበስቡ ከተሞች አካባቢ እንዲህ አይነት ችግር እንብዛም አይስተዋልም የሚሉት አቶ አማኑኤል ችግሩ የከፋው በገጠር ወረዳዎች እንደሆነ ይገልጻሉ። መብታቸውን የሚጠይቁ መምህራን የክልሎቹ አመራሮች ልዩ ልዩ የመብት ጥሰቶች ይፈጽሙባቸዋል ሲሉም ወንጅለዋል። ከዛቻና ማስፈራራት በተጨማሪ እስከ ማሰር የደረሰ እርምጃም ይወሰድባቸዋል ይላሉ። በተጠቀሱት ክልሎች የመምህራንን ደሞዝ ካለመክፈል በተጨማሪ በኢትዮጵያ የመምህራን አስተዳደርና አያያዝ ላይ ልዩነት መኖሩንም አቶ አማኑኤል ይናገራሉ። በሀገር ደረጃ ፍትሃዊ የሆነ የሀብት ክፍፍልም ያለ አይመስለንም። ምክንያቱም አዲስ አበባ ከተማ ላይ ለመምህራን የመኖሪያ ቤት ይሰጣል። ተጨማሪ የኑሮ ማቋቋሚያ ድጎማ ተብሎ በየወሩ ሶስት ሶስት ሺህ ብር ይሰጣቸዋል። ባስ ትራንስፖርት ተዘጋጅቶላቸዋል። ሌሎች ተጨማሪ ድጋፎች ይደረግላቸዋል። ኦሮሚያ ላይም አሁን በሚዲያ እንደምንከታተለው ለመምህራን የምገባ የአንድ ቀን ምሳ ለመማር ማስተማሩ በማሰብ የመምህራን ምገባ የተማሪዎች ምገባ እየተደረገ እንዳለ በሚዲያም እናያለን። ስለዚህ ደቡብ ላይም በሌሎች አካባቢዎች ያሉ መምህራንም ኢትዮጵያዊ ናቸው። እዛ የሚደረገው እዚህ ስለምን አይደረግም? በሁሉም ቦታ በእኩል ዓይን መታየት አለበት። የትምህርት ሚኒስቴር ባልደረባዋ ወይዘሮ አሰግድ መሬሳ ይህን አስመልክተው በሰጡት ምላሽ ክልሎች አቅማቸው ሲፈቅድ ለመምህራን የሚያደርጉት ድጎማ አለ፣ ሌሎችም ይህን አዎንታዊ አሰራር ሊከተሉት ይገባል ብለዋል። ሆኖም በአጠቃላይ መምህራኑ ደሞዝ ባለማግኘታቸው እየተጋፈጡት ያለው ችግር የትምህርት ጥራትን ይጎዳል ይላሉ። ደሞዝ የግልህ አይደለም፣ የኔ ደሞዝ የኔ አይደለም። የኔ ደሞዝ የልጆቼ ነው የቤተሰቤ ነው እና ደሞዜ ካልተሰጠኝ ልጆቼን በምንድን ነው ማኖራቸው ለአርባቸው ነው ማለት ነው። እና የእኔ ልጆች እየተራቡ ቤተሰቦች እየተሰቃዩ፣ እንደኔ ብትወስድ እንዴት ብለህ ነው ትምህርት ቤት ሄደህ ልታስተምር? መምህሩ ደሞዙ በወቅቱ የማይከፈለው ከሆነ በዚህ ጉዳይ ላይ የተያያዙ ነገሮች ላይ ቅሬታዎች ካሉ በአንድም በሌላም የመምህሩን የውስጥ ተነሳሽነት ይጎደዋል ማለት ነው። ይሄ ደግሞ መጨረሻው ሄዶ ሄዶ ማን ላይ ነው የሚወድቀው የሚለውን ስናይ በክፍል ውስጥ ያለው ተማሪዎች ሕፃናት ጋር ተጽዕኖ አይኖረውም ብሎ መገመት አይቻልም እና አጠቃላይ በክፍል ውስጥ ያለው የመማር ማስተማር ስርዓት ይጎዳል ይሄ ደግሞ ለምንፈልገውን የተማሪዎች የመማር ውጤትና ብቃት ማምጣት አንችልም። ያለው ጉዳት በቀላል የሚታይ አይደለም ማለት ነው እና መማር ማስተማሩ ይጎዳል ተጎድቷልም ብለን ነው የምንገምተው። መምህራንን የማስተዳደር ስልጣን የክልሎች ስለሆነ ትምህርት ሚኒስቴር ደሞዝ የማስከፈል ስልጣን የለውም የሚሉት ኃላፊዋ ወይዘሮ አሰግድ ተቋሙ ማድረግ የሚችለው በልዩ ልዩ መንገዶች ተጽዕኖ ለማሳደር መሞከር ነው ይላሉ። መምህራንም የማስተዳደር መቶ ፐርሰንት ስልጣኑ ያለው ከክልሎች ጋር ነው። የትምህርት ሚኒስቴር መነሻ ደሞዞችን ከደረጃ እድገት ጋር የሚያያዙ ስትራቴጂዎችን፣ ፖሊሲዎችን የመቅረጽ ስራ ነው የሚሰራው ማለት ነው እና ትምህርት ሚኒስቴር በቀጥታ እነዚህን ጉዳዮች የሚመለከታቸው መስራት ስልጣኑ የለንም ማለት ነው። እንደ ትምህርት ሚኒስቴር ግን መሄድ የሚገባንን ሄደናል እስከ ማወያየት ደብዳቤዎቹን እስከ መጻፍ የተለያዩ መድረኮችን ፈጥረን በትልልቅ የትምህርት ጉባኤዎች ላይ ሲነሳ መፍትሄ እንዲያገኝ እና የክልሎችንም ኮሚትመንትም ሰምተን አፕሬሽትም አድርገን በእኛ ሌብል መኬድ የሚገባውን ሄደናል። በተሰጠን ስልጣንና ኃላፊነት መሰረት ትምህርት ሚኒስቴር ጉዳዩ መፍትሄ እንዲያገኝ ለጠቅላይ ሚኒስትሩ አሊያም ለንደራሲዎች ምክር ቤት ያሳውቅ እንደሆነ የተጠየቁት ወይዘሮ አሰግድ ኃላፊነቴ ስለማይፈቅድ በዚህ ጥያቄ ላይ አስተያየት አልሰጥም ብለዋል። የትምህርት ሚኒስትሩንና ምክትሎቻቸውን ስለ ጉዳዩ ለመጠየቅ ያደረግነው ጥረትም አልተሳካም። ሆኖም የአሜሪካ ድምፅ የትምህርት ሚኒስቴር ግንቦት 9 ቀን 2016 ዓ ም ለደቡብ ምዕራብ ኢትዮጵያ ክልል የጻፈውን ደብዳቤ ተመልክቷል። በመስሪያ ቤቱ ሚኒስትር ድኤታ አማካኝነት የተጻፈው ደብዳቤ የደቡብ ምዕራብ ኢትዮጵያ መምህራን የሚገጥማቸው የመልካም አስተዳደር ችግር እንዲፈታ በተደጋጋሚ መጠየቃቸውን ያብራራል። የመልካም አስተዳደር ጉድለት ተብለው ከተለዩት ችግሮች መካከልም ያለ መምህራኑ ይሁንታ የደሞዝ መቆረጥ የሚል ይገኝባቸዋል። ክልሉ ለመምህራኑ ጥያቄ ምላሽ በመስጠት ችግሮቹን እንዲፈታም ትምህርት ሚኒስቴር በደብዳቤው አሳስበዋል። የበጀት እጥረት ገጥሟቸዋል በተባሉት ክልሎች ጉዳይ ላይ አስተያየት እንዲሰጥ በአሜሪካ ድምፅ የተጠየቀው የገንዘብ ሚኒስቴርም ከክልሎቹ ጋር ግንኙነት እንደሌለውና በጀታቸውን የማስተዳደር ስልጣን እንዳላቸው ገልጿል። የተቋሙ ቃል አቀባይ አቶ ግርማ ከበደ በአጭር የጽሑፍ መልእክት በሰጡት ምላሽ የገንዘብ ሚኒስቴር ሚና በፌዴሬሽን ምክር ቤት ቀመር ለክልሎች የተመደበውን በጀት ክልሎቹ በሚያቀርቡት ዓመታዊ የጥሬ ገንዘብ ዕቅድ መሠረት በየወሩ ማስተላለፍ ነው ብለዋል። አቶ ግርማ አክለውም ሚኒስቴር መስሪያ ቤቱ በክልሎች ያሉትን ሴክተር መስሪያ ቤቶችም ሆነ የክልል ሰራተኞችን ደሞዝ አይመለከትም በማለት ገልጿል። የትምህርት ሚኒስቴር ባልደረባዋ አሰግድ ምሬሳም የገንዘብ ሚኒስቴር የመምህራን የደሞዝ በጀትን በቀጥታ እንደሚያስተላልፍ እናውቃለን ይላሉ። ከገንዘብ ሚኒስቴር ጋር በሀገር አቀፍ ደረጃ ከመምህራን ደሞዝ ተቆርጦ የቀረ በጀት አለመኖሩን ባለፈው ከመምህራን ማህበርም ጋር በነበረን ጉባኤ በተደረገው እንትን ለማየት ሞክረናል። ክልሎች የበጀት እጥረት ሲገጥማቸው ምን ያደርጋሉ? ከላይ የተጠቀሱት ክልሎችስ ለገንዘብ ሚኒስቴር ያቀረቡት ጥያቄ አለ ወይ በሚል ለቀረበ ጥያቄ ግን የተቋሙ ኃላፊዎች ምላሽ አልሰጡም። በጉዳዩ ዙሪያ የገንዘብ ሚኒስቴር ከፍተኛ አመራሮችን አስተያየት ለማግኘት በአካል በመሄድና ስልክ በመደወል ያደረግነው ጥረትም አልተሳካም። በተመሳሳይ የበጀት እጥረት ገጥመዋቸዋል ከተባሉት ሦስቱም ክልሎች ምላሽ ለማግኘት ብንሞክርም አልተሳካልንም። የደቡብ ኢትዮጵያ ክልል የፋይናንስ ቢሮ ኃላፊ አቶ ተፈሪ አባተ ስለ ጉዳዩ በስልክ ላቀረብንላቸው ጥያቄ ወረዳዎቹንና ዞኖቹን ጠይቋቸው ብለውናል። የማዕከላዊ ኢትዮጵያ ክልል የትምህርት ቢሮ ኃላፊ አንተነህ በፍቃዱ ደግሞ ስልካቸውን ስለማያነሱ አስተያየት አላገኘንም። ከደቡብ ምዕራብ ኢትዮጵያ ክልልም እንደዚሁ አስተያየት ለማግኘት ያደረግነው ጥረት አልተሳካም። በኢትዮጵያ ከቅድመ መደበኛ እስከ 12ተኛ ክፍል የሚያስተምሩ 780,000 መምህራን እንዳሉ ታውቀዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ከዚሁ የመምህራን ጉዳይ ሳንወጣ በደቡብ ኢትዮጵያ ክልል ኮሬ ዞን ሳርማሌ ወረዳ በእስር ላይ የነበሩ 66 መምህራን መፈታታቸውን የዞኑ መምህራን ማህበር ለአሜሪካ ድምፅ አስታውቋል። የአሜሪካ ድምፅ ያነጋገራቸው ከእስር የተለቀቁ መምህራን በእስር ላይ ሳለን ተደብድበን፣ ለጉዳት ተዳርገን ሕክምና ተከልክለናል ሲሉ ተናግረዋል። የመምህራን ማህበሩ ሊቀመንበር አቶ ተስፋዬ ጫባጮ መምህራኑ የታሰሩት ያለ ፈቃዳቸው ከደሞዛቸው በመቆረጡ ማስተማር የማቆም አድማ በማድረጋቸው ነው ብለዋል። በኮሬ ዞን የሳርማሌ ወረዳ ፖሊስ አዛዥ በበኩላቸው መምህራኑ በፖሊስ ተደብድበው ሕክምና ተከልክለዋል መባሉን አስተባብለዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ ልኳል። በኮሬ ዞን የመምህራን ማህበር ሊቀመንበር አቶ ተስፋዬ ጫባጮ ባለፈው ሳምንት የዳር 11 ቀን 2017 ዓ ምት በወረዳው ፖሊስ ጣቢያ ታስረው የነበሩ ስልሳ ስድስት መምህራን በሁለት ዙር መለቀቃቸውን ዛሬ ለአሜሪካ ድምፅ በስልክ አስታውቀዋል። ማአት ነበረ ቁጥር ስፍርም የሌለውን የያዙት ነው። ከዛ ስልሳ ስድስት አስቀርተዋል። አሁን ያሉት እዛ አካባቢ ናቸው አሉና ባለ ሚስትም የታሰሩ ነበሩ። እንደገና የሚያጠባም የታሰረ ነበር። የታስሩት ነበሩ። እነሱን ለቀቁ። እየለቀቁ እየለቀቁ መጡና እስከ ትላንት ድረስ ሀያ ሁለት ነበር የቀሩ። ከእነሱ ጋር ተይዞ ታስሮ ነበር። ለማን ሰራተኛ ነበር። እሱን የቀረው መመሩ ሁሉም ተፈቷል። ከኢስር ከተፈቱ በኋላ የአሜሪካ ድምጽ ካነጋገራቸው መምህራን ውስጥ የጉምሬ አፋሶ አንደኛ ደረጃ ትምህርት ቤት መምህር ስማቸው ፈለቀ ይገኝበታል። መደብደባቸውን የገለጹት ስማቸው ፈለቀ በተያዙበት ወቅትም ሆነም በእስር ላይ ሳሉ በፖሊስ መደበደባቸውና ለአካላዊ ጉዳት መዳረጋቸውን ገልጿል። እነኚህ ቀድሞ ወደ ውስጥ የገቡ መምህራኖችን አውጥተው ደብድበው ለአብነት ኑርልኝ ንጉስ እና በላይ ደጎ የሚባል መምህራኖች ያው ከዛ አውጥተው እንደደበደቡ ነው። ከዛ በኋላ ያን መምህራኖችን በማውጣት ከደበደቡ መምህራኖች መካከል ኑርልኝ እስካሁን ደም እየሸና እንደሆነ ይታወቃል። እነኝን ካስገቡ በኋላ ያንን የባህር ዛፍ ማገርን ይዞ በማምጣት ለአንዱ ጀርባውን በመምታት እና ለእኔ እግሩን በመምታት ግራ እግረን ነኝ የተመታሁት። በጣም ተጎድተናል፣ ሕክምና ያስፈልጋል ብለን ስንጠይቅ አያስፈልግም በማለት በማስፈራራት ለስድስት ቀን የእስር ቤት ሰለባ አድርገዋሉ። የዞኑ መምህራን ማህበር ሊቀመንበር አቶ ተስፋዬ ጫባጨው በተለይም ስድስት መምህራን ለከፍተኛ ጉዳት መጋለጣቸውን ተናግሯል። ወዲያውኑ ከተፈቱ ተገርፎ ተመትቶ ገብተው በየመሀል የተፈቱ ሴቶችም አሉ። አሁን ግን ወንዶች ናቸው የቆዩ እዛ ከተደበደቡት ወንዶች ናቸው የቆዩ። በኮረ ዞን የሰርማሌ ወረዳ ፖሊስ አዛዥ ሻምበል አስጨናቂ ጨብጠ መምህራኑ ታስሮ የነበሩት አመፅ በመቀስቀሳቸው ነው ስሉ ተናግሯል። አይኔ በዛ በገቡበት ሰዓት ላይ ወደ ኮንሶ ዞን ስብሰባ ነበረና ስብሰባ ላይ ሄጀ ያለ ነው አካባቢ ላይ የረበሹ ከዛ በኋላ ጥላንትና ከወረዳ ፊት አመራር ጋር ብዬ ተነጋግሬ፣ በውጭ በኩል ሆኖ ጥያቄያቸውን በአግባቢነት ችግር ካለ ማቅረብ አለባቸው ብለን ተስማምተን በሙሉ መምህራን ውጭ ወጥቶ ውይይት ላይ ናቸው። ሰባቱ በዋስትና ነው ወጡት። አስራ ሶስቱ ዝም ብሎ በምክር ነው የወጡት። አጠቃላይ ወጥቷል። አሁን ጣቢያው ባዶ ነው ያለ ሻምብል አስጨናቂ። ሁሉም መምህራን መለቀቃቸውን አረጋግጠው በፖሊስ ተደብድበው ሕክምና ተከልክለዋል መባሉ ግን ሀሰት ነው ሲሉ አስተባብለዋል። ውሸት ነው። ምንም የተደበደበ አንድም ነገር የለም እኔ አረጋግጫለሁ። የተደበደበ የተጎዳ፣ የተባለ ውሸት ነው። ስልሳ ስድስት የተባለ መምህራን ውሸት ነው። የታሰረው ሰባት መምህራን የመጀመሪያ ሀያ አንድ ገብቶ ነበረ ሀያ አንዱን አጣርቶ አጠቃላይ ፖሊስ ለቁ ሰባት የተባሉትን ጊዜ ቀጥሮ ላይ ገብቶ ነበረ። የጊዜ ቀጥሮ ላይ የነበሩት ትላንትና በዋስና በሙሉ ሙሉ በሙሉ ወጥተዋል። ፖሊስ ደበደበ፣ ወንድ ፖሊሶች ሴቱን ደበደበ ምን የሚሉት ሀሰተኛ ወሬ ነው። አንድም ነገር የለም። አካባቢ ሰላም ነው። የደቡብ ኢትዮጵያ ክልል የመምህራን ማህበር ፕሬዚዳንት አቶ አማኑኤል ጳውሎስ በእስር ወቅት መምህራን ስለ መደብደባቸው ማህበሩ መረጃ እንዳለው ጠቁመው በመምህራን ላይ የሰብአዊ መብት ጥሰት የፈጸሙ በተለይም የደበደቧቸው እስርና እንግልት ያደረሱባቸው የጸጥታ አባላት በሕግ እንዲጠየቁ ጥረት እንደሚያደርግም አመልክቷል። አቶ አማኑኤል ጳውሎስ የተቆረጠባቸው ደሞዛቸው በአስቸኳይ እንዲመለስ ማህበሩ ከዞኑና ከክልሉ መስተዳድር ኃላፊዎች ጋር እየተወያየ እንደሚገኝም አስታውቀዋል። እንዲሁም ደግሞ ድብደባ ያካሄዱ አካላት መጠየቅ አለባቸው። ም መምህሩም አመራሩም መጠየቅ እንዳለበት ነው ምክንያቱ ያለ አግባብ ምንድነት ደብድጎ ወደ እስር ቤት መውሰድ ተገቢም አይደለም። የመብት ጥያቄ ነው የጠየቀው። ስለዚህ በቀጣይም ቢሆን አወያይተው በማስማማት ቃለ ጉባኤ ተይዞ ከተስማማ በኋላ ነው መቆረጥም ያለበት። ከዛ ውጭ ግን በግድ ሀያ አምስት ፐርሰንት ይሄን ያህል ብር መቆረጥ አለበት በሚል ከደሞዝ መቁረጥ ተገቢ እንዳልሆነ ይህንንም ደግሞ እኛም ከክልሉ ትምህርት ቢሮ የኮረዞን ትምህርት መምሪያ ኃላፊ አቶ ሰርቤ አሻግረም የተደበደበም መምህር ስለመኖሩ አናውቅም ብሏል። አቶ ሰርቤ ታስረው የነበሩ መምህራን ሁሉም መፈታታቸውን ገልጸው በሁሉም ትምህርት ቤቶች የተቋረጠውን ትምህርት ለማስጀምርና ለማካካስ በሚቻልበት ሁኔታ ላይ ውይይት የተደረገ መሆኑን ለቪኦኤ ተናግሯል። ወረዳው ተባባሪ አመራር ቁጭ ብሎ ተነጋግረው በስምምነት ላይ ደርሰው ዛሬ እነሱም አሁን በየትምህርት ቤቱ ዛሬ ውይይት አለ። ምንድን ነው ለምንድን ነው እንደዚህ አይነት ባለፈ ከተስማማን በኋላ ከተስማማችሁ በኋላ ምንድን ነው ችግሩ? የሚለው ነገር መረጃ ለመውሰድ በሁሉም ትምህርት ቤት እና በክላስተር ደረጃ ውይይት እየተዳረገ እየተደረገ ነው ያለው እና በተለይ በዚህ በሁለት ሶስት ቀን ያልተማሩ ትምህርት አለ። እሱንም እንዲያካክሱ ለጋራ ስምምነት ላይ ለመድረስ ባጫ ተቀምጦ ወደ ታች ወርደው ውይይት ላይ ናቸው። መምህራን ታሰሩ የተባሉት ደሞዛቸው ያልፍቃዳቸው በመቆረጡም ትምህርት የማቆም አድማም በማድረጋቸው መሆኑን የተናገረው መምህር ስማቸው የተቆረጠብን ደሞዛችን እስካልተመለሰናም የሰብአዊ መብት ጥሰት የፈጸሙብን የፖሊስ አባላት በሕግ ካልጠየቁም ወደ ማስተማር ስራ እንደማይመለሱ አስረድተዋል። በወረዳው በሚገኙ በ27ቱም ትምህርት ቤቶች ካለፈው ኅዳር 9 ቀን 2017 ዓ.ም በሁሉም ትምህርት ቤቶች ትምህርት እንደተቋረጠ መሆኑንም አቶ ተስፋዬ አመልክተዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ በነ ዶክተር ደብረጽዮን የሚመራው ቡድን ባካሄደው ጉባኤ ከስልጣን የተነሱ በመሆናቸው ፕሬዝደንትነታቸውን እንደማይቀበል በቅርቡ በተካሄደው አወዛጋቢ የህወሓት ጉባኤ ምክትል ሊቀመንበር ሆነው የተመረጡት አቶ አማኑኤል አሰፋ ተናገሩ። አቶ አማኑኤል ዛሬ መቀሌ ላይ በሰጡት መግለጫ አቶ ጌታቸው የቀድሞው አቶ ጌታቸውን የቀድሞው ፕሬዝደንት ሲሉ ጠርተዋቸዋል። you <laughs> አቶ አማኑኤል ዛሬ ረቡዕ ዳር 18 ቀን 2017 ዓመተ ምህረት ለብዙሃን መገናኛ በሰጡት መግለጫ የጊዜያዊ አስተዳደሩ አመራሮች ህወሓትን በአመጽ ለመበተን ወጣቶች እያሰለጠኑ ናቸው ሲሉ ወንጅለዋል። በጉዳዩ ከክልሉ ጊዜያዊ አስተዳደር ኮሚኒኬሽን ጽሕፈት ቤት ምላሽ ለማግኘት ያደረግነው ጥረት አልተሳካም። ሆኖም የአስተዳደሩ ፕሬዝደንት ጌታቸው ረዳ በቅርብ ቀናት በሰጡት መግለጫ በዶክተር ደብረ ጽዮን ገብረ ሚካኤል የሚመራው የህወሓት ት ቡድን የክልሉ ጊዜያዊ አስተዳደር ስራውን እንዳያከናውን ከማድረግ በተጨማሪ የወረዳ ምክር ቤቶችን በመጠቀም በመንግስት የተመደቡ አስተዳዳሪዎች እንዲነሱ እያደረገ ነው ብሏል። ይህ መፈንቅለ መንግስት ነው ሲሉም ከሰው ነበር። ዝርዝሩን ሙልጌታ አጽብሃ ይዞታል። በአወዛጋቢው የህወሓት ጉባኤ ምክትል ሊቀመንበር ሆነው የተመረጡት አቶ አማኑኤል አሰፋ ዛሬ ረቡዕ ህዳር 18 ቀን 2017 ዓ ም ለብዙሃን መገናኛ በሰጡት መግለጫ ከጉባኤ በኋላ በወረዳና ከተሞች የአመራር ማስተካከያ ፓርቲያቸው ማካሄዱ ተናግረዋል። የወረዳና ከተሞች ምክር ቤት በህወሓት አብላጫ ወንበር የተያዘ በመሆኑ በዚህም መሰረት የተሻሉ አመራሮች የመመደብ ስራ ሰርተናል ብለዋል። በጊዜያዊ አስተዳደሩ የሚገኙ የክልሉ ፕሬዚደንት ጨምሮ 13 አመራሮች ህወሓት ውክልናው ቀድሞ አንስቷል ያሉት አቶ አማኑኤል ለአቶ ጌታቸው ረዳ የቀድሞ ፕሬዚደንት በማለት ጠርቷቸዋል። አቶ ጌታቸው የቀድሞ ተብለው ከተጠሩ አሁን ክልሉን ማን እያስተዳደረው ይገኛል? ተብለው የተጠየቁት አቶ አማኑኤል ውክልና ናይ ፕሬዚደንት ተላሂሉት ኮይኑ ፕሬዚደንት አብዛይ ሁሉም እንዲሰራ የፕሬዝደንት ውክልና ሲነሳ ፕሬዝደንቱ በሌለበት ማን እንደሚሰራ የሚታወቅ ነው። ኃላፊ በሌለበት ጊዜ እሱን ተክቶ የሚሰራ እንዳለ ይታወቃል። ምንም የስልጣን ክፍተት አይፈጠርም። ህወሓት የወከላቸውን የተወሰኑ ሰዎችም ውክልና አንስቷል ውክልናውን ስላነሳን ነው የቀድሞ ፕሬዝደንት የሚል ቃል የተጠቀምኩት። በግልጽ ግን አሁን በእሳቸው አመለካከት ክልሉ ማን እየመራ እንዳለ አልጠቀሱም። የጊዜያዊ አስተዳደሩን ፕሬዚደንት ሚተካ በሚመለከት ህወሓት ከፌዴራል መንግስት ጋር እየተነጋገረ ነው ያሉት አቶ አማኑኤል ውጤቱ ደግሞ ይፋ ይደረጋል ብለዋል። የአስተዳደሩ ፕሬዚደንት ጌታቸው ረዳ በቅርብ ቀናት በሰጡት መግለጫ በዶክተር ደብረጽዮን ገብረ ሚካኤል የሚመራ የህወሓት ቡድን የክልሉ ጊዜያዊ አስተዳደር ስራን እንዳያከናውን ከማድረግ በተጨማሪ የወረዳ ምክር ቤቶች በመጠቀም በመንግስት የተመደቡ አስተዳዳሪዎች እንዲነሱ እያደረገ ነው። ይህ መፈንቅለ መንግስት ነው ሲሉ ከሰው ነበር። አቶ አማንኤል ጊዜያዊ አስተዳደሩ የሚመራበት እቅድ ሳያዘጋጅ ነው ክልሉ እያስተዳደረ ያለው ሲሉ ተችተዋል። የቀድሞ ተዋጊዎች ትጥቅ የመፍታትና ወደ ህብረተሰቡ መልሶ የማዋሃድ ሂደቱ ትክክል አይደለም ብለው የገለጹት አቶ አማንኤል የቀድሞ ተዋጊዎች የሚሰጣቸው ብር አነስተኛ ነው። እንዲሁም ወደ ቤተሰቦቻቸው ከተመለሱ በኋላ በኋላ በዘላቂነት ሕይወታቸው የሚመሩበት መንገድ አልተዘጋጀም ብለዋል። በዚሁ ጉዳይ አቶ ጌታቸው ባለፈው መግለጫቸው በመጀመሪያው ዙር ትጥቅ ፈተው ወደ ህብረተሰቡ የሚቀላቀሉ 7500 የቀድሞ ተዋጊዎች መሆናቸውንና ሂደቱን በተመለከተ ምንም አይነት ችግር እንደሌለ በመግለጽ ለትግራይ ብሎ ዋጋ የከፈለ ኃይል ሚሊዮን ገንዘብ እንኳን ቢሰጠው አይመጥ ነውም ሂደቱ በተደራጀ መልክ ከተመራ ከትግራይ መልሶ ግንባታ ስራም በማስተሳሰር ከተሰራ መልካም ነገር እንጂ ስጋት የለውም ብለው ነበር። በአወዛጋቢ ጉባኤ የህወሀት ምክትል ሊቀመንበር ሆነው የተመረጡት አቶ አማኑኤል አሰፋ በዛሬው መግለጫቸው የጊዜው አስተዳደሩ አመራሮች ህወሀትን በዓመፅ ለማፍረስ ወጣቶች እያሰለጠኑ ናቸው ሲሉ ወንጅለዋል። ህወሀት ምቋም መሰልዩ ህወሀት በዓመፅ ህወሓትን መቃወም መብት ነው። ህወሓትን በዓመፅ ማፍረስ ግን ተገቢ አይደለም፣ አይቻልም። ለፖለቲካዊና ከፖለቲካ ውጭ ላሉ አደረጃጀቶች ገንዘብ በመበተን የዓመፅ ስልጠናዎችን በመስጠት የሚደረግ እንቅስቃሴ ለትግራይ ህዝብ አይጠቅምም፣ ለማንኛውም ሰው አይጠቅምም። በጊዜያዊ አስተዳደሩ የተመደቡ ሰዎች የተሰጣቸውን ስራ ብቻ መፈጸም አለባቸው። ከዚህ ውጪ የዓመፅና ግርግር ቅስቀሳ ማድረግ የለባቸውም። ውንጀላውን በተመለከተ ከክልሉ ጊዜያዊ አስተዳደር የኮሚኒኬሽን ጽፈት ጽህፈት ቤት ምላሽ ለማግኘት ያደረግነው ጥረት አልተሳካም። ሌላ አቶ አማኑኤል በመግለጫቸው ያነሱት ጉዳይ በክልሉ ያለው የአመራሮች መከፋፈልና ድርድር በተመለከተ ነው። አቶ አማኑኤል ህወሓትን በተመለከተ ይሁን የመንግስት ስልጣን በሚመለከት የሚደረግ ድርድር የለም ብለዋል። በመቶ ሺህ የሚቆጠር አባል ያለው ፓርቲ ነው ያለን። ከፓርቲው የወጡ ሰዎች መመለስ ከፈለጉ በአሰራሩ መሰረት የይቅርታ ደብዳቤ በማስገባት ነው መመለስ የሚችሉት ሲሉ ተናግረዋል። አቶ ጌታቸው በበኩላቸው በሳቸው የሚመራ የህወሀት ቡድን መንግስታዊ ስልጣን ከሚመለከት ውጭ በህወሀት ማዳንና በአመራሮቹ ልዩነት በተመለከተ ተቀራርቦ ለመነጋገር ዝግጁ መሆኑን ገልጸው ነበር። የህወሀት አመራሮች በውስጣቸው ያለው ልዩነት ፈትተው ካልቀረቡ የክልሉን አስተዳደር የፌዴራል መንግስት ራሱ ሊይዘው እንደሚችል ማሳሰቡ አቶ ጌታቸው የተናገሩት ከሀቅ የራቀ ነው ሲሉ አቶ አማኑኤል አጣጥለውታል። እንድሕር ተረዳሪ ናብዚ ናይ ግዜዊ ምሕዳር መራሒስ ብልፅግና ክርከቦ እዩ ተባሂሉ እዚ ተስማምተን ካልተንቀሳቀስን የጊዜያዊ አስተዳደሩን ስልጣን ብልፅግና ይረከበዋል ተብሏል ተብሎ የተነገረው ስህተት ነው። ፍጹም የተሳሳተ ነው። ወደዚህ ደረጃም አልደረስንም። እንዲህ አይነት መልስም አልተሰጠም። ከፌዴራል መንግስት ጋር የተጀመረው ውይይት ይቀጥላል። በህወሓት አመራሮች የተፈጠረው ውዝግብ ተከትሎ የጊዜያዊ አስተዳደሩ ስልጣን ለመቆጣጠር ያለው ሽኩቻ አስመልክቶ እስካሁን በፌዴራል መንግስት በይፋ የተባለ ነገር የለም። ለአሜሪካ ድምፅ ሙልጌታ አጽባሃም መቀለም። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የዛሬ ረቡዕ ህዳር 18 ምሽት ስርጭታችንን ነው። አሁን ወደ ሁለተኛው አጋማሽ ዝግጅታችን እንሸጋገር። በግጭቶችና በሌሎች የተለያዩ አደጋዎች የተነሳ በአፍሪካ የተፈናቃዮች ቁጥር በሶስት እጥፍ መጨመሩ ተገለጠ። በአፍሪካ የተፈናቃዮች ሰዎች ቁጥር በሶስት እጥፍ መጨመሩና 35 ሚሊየን መድረሱን ዓለም አቀፉ የአገር ውስጥ ተፈናቃዮች ተከታታይ ማዕከል ይፋ ያደረገው አዲስ ሪፖርት አመልክቷል። ከእነዚህም ውስጥ ቁጥራቸው 32.5 ሚሊየን የሚደርሱ በግጭትና ሁከት ሳቢያ ቤታቸውን ጥለው ለመሰደድ የተገደዱ ናቸው። ትላንት ማክሰኞ የታ የዘገመው ሪፖርት አያይዞም በአህጉሪቱ ያለውን በአገር ውስጥ የመፈናቀል ፈተና ለመፍታት መንግስታት የሚያደርጉትን ጥረት የሚበረታታ ቢሆንም በቂ አይደለም ብሏል። መሐመድ የሱፍ ከናይሮቢ ያደረሰን ዘገባ ተፈናቃዮች የሚገጥማቸውን እንግልት ይዘረዝራል። አሉላ ከበደ እንደሚከተለው ያቀርበዋል። የ24 ዓመቱ አማኒ ካሊንዲ ባደገባት ምስራቃዊት የኮንጎ ዲሞክራቲክ ሪፐብሊክ ከልጅነት ዕድሜ አንስቶ ሰላም በሰፈነበት ሁኔታ ውስጥ ለመኖር አልታደለም። የከባድ መኪና አሽከርካሪው አማኒ በግጭቶች እጅግ በበረቱ ድንገተኛ አደጋዎችና የአየር ንብረት መዛባት ባስከተሏቸው ሁኔታዎች የተነሳ የመፈናቀል ዕጣ ከገጠማቸው በሚሊዮኖች የሚቆጠሩ አፍሪካውያን ውስጥ አንዱ ነው። በማያቋረጥ ስጋት ውስጥን የምንኖረው መሸሸጊያ ፍለጋ በሄድንበት ቦታ ሁሉ አዳዲስ አደጋዎች ይገጥሙናል፣ እናም ዳግም ለመሰደድ እንገድዳለን። አገራችንን የወረሩ የውጭ ተዋጊዎች የአገሪቱን የማዕድንና ሌሎች ሌሎች ሀብቶች ለመቀራመት የሚያደርጉት ፍልሚያም ጦርነት የማያቋርጥ ችግር እንዲሆን አድርጎታል። ከዚህም በተጨማሪ በማህበረሰቦች መካከል የሚፈጠሩ ግጭቶች ለመቋቋም እንገደዳለን። ካሊንዲ በቅርቡም በጎሳዎች መካከል በተቀሰቀሱ ግጭቶች ሳቢያ ዳገም የነበረበትን አካባቢ ጥሎ ለመሰደድ መገደዱን ተናግሯል። መሸሸጊያ በማጣቱም በመጨረሻው በስደተኞች ካምፕ ውስጥ ለመጠለል ወደ ዩጋንዳ ለመምጣት መወሰኑን ያስረዳው በዲሞክራቲክ ኮንጎዎቹ ኢቱሪና ሰሜንና ደቡባዊ ኪቡ ግዛቶች ዓመታት ያሳለፈው ካሊንዲ ባለፈው ቅዳሜ ነው ወደ ኡጋንዳ የመጣው። የገጠሙትን አደጋዎች አምልጦ በመጨረሻው በስደተኝነት በመመዝገብ በሚሊዮኖች የሚቆጠሩ አፍሪካውያንና ሌሎች ተፈናቃዮችን ተቀላቅሏል። ዋና መቀመጫውን በጄኔቫ ያደረገው የሀገር ውስጥ ተፈናቃዮችን ጉዳይ የሚከታተለው ማዕከል በእንግሊዝኛው ምህፃር አይዲኤምሲ ትላንት ማክሰኞ ይፋ ያደረገው አዲስ ሪፖርት በዓለም ዙሪያ ካሉት ተፈናቃዮች ቁጥራቸው የሚበዛው አፍሪካ ውስጥ እንደሚገኙ አመልክተዋል። ሪፖርቱ እንደ አውሮፓውያን የዘመን አቆጣጠር ከ2009 እስከ 2023 ባለው ጊዜ ውስጥ የተዘገበውን ከቄ መፈናቀል አዝማሚያ እና ሌሎች አዳዲስ ሁኔታዎች በመቃኘት ቤት ንብረታቸውን ትተው ለመሰደድ የሚገደዱ ሰዎች ቁጥር በሶስት እጥፍ ማደጉን እናም 35 ሚሊዮን መድረሱን ዘግቧል። ከነኚህም ውስጥ 93 በመቶ የሚደርሱት በግጭትና በውከት ሳቢያ የተፈናቀሉ ሲሆን 26 ሚሊዮን የሚደርሱት ደግሞ በኮንጎ ዲሞክራሲያዊ ሪፐብሊክ፣ ኢትዮጵያ፣ ናይጄሪያ፣ ሶማሊያ እና ሱዳን በአምስቱ አገራት ውስጥ ብቻ የተፈናቀሉ መሆናቸውን አመልክተዋል። ለግጭትና ብጥብጥ መንስኤ ከሆኑት ምክንያቶችም መካከል ድህነት፣ የእኩልነት መጥፋትና መገለል መሆናቸውን ያስረዱት የጥናት አዋቂዎች የታጠቁ ኃይሎች እነኚህን ቅሬታዎችና ምሬቶች ለገዛ ፍላጎታቸው ማስፈጸሚያነት በመዋል ተጨማሪ መፈናቀሎችን መከሰታቸውን ዘርዝረዋል። አሌክሳንድራ ቢላክ የማዕከሉ ዲሬክተር ናቸው። ሁከት ወይም ብጥብጥ ብቸኛው መንስኤ አይደለም ይላሉ። ኢንተርናል ዲስፕሌስመንት ስ በመሆኑም ከግጭቶቹ ጋር ተያይዘው ከሚከሰተው ከዚህ የሀገር ውስጥ ተፈናቃይነት አደጋ ለሚበዛው ምንጭ የሆኑት በአህጉሪቱ የሚገኙ አምስት ሀገራት ናቸው። ጥናታችን እንዳመለከተውም ከድንገተኛና አውዳሚ አደጋዎች ጋር በተዛመደ ለመፈናቀል የመገደድ ሁኔታ በጣም እየጨመረ መጥቷል። ከዛሬ አስራ አምስት ዓመት በፊት ከነበረው ስድስት እጥፍ ድንገተኛና ና አውዳሚ አደጋዎች የሚያስከትሏቸውን የመፈናቀል እጣ እየመዘገብን ነው። ጎርፍና ድርቅ ለአብዛኞቹ ለነኚህ ድንገተኛና አውዳሚ አደጋ የሚያስከትሉ መፈናቀሎች ምክንያት ናቸው። የአየር ንብረት ለውጥ እነዚህን ከአየር ጠባይ ጋር የተገናኙ ክስተቶች ይበልጥ ተደጋግመው እንዲከሰቱና አደገኝነታቸውም እንዲያየል ያደርጓቸዋል ሲሉ አጥኚዎቹ ያስጠነቅቃሉ። እናም እነዚህ የመፈናቀል አዝማሚያዎች ይቀጥላሉ የሚል እምነት አላቸው። በሱዳን እየተባባሰ በመጣው ግጭት በኮንጎ ዲሞክራቲክ ሪፐብሊክ ያለው ስር የሰደደ የትጥቅ ግጭትና ከአየር ንብረት ጋር የተያያዙ ችግሮች የተለያዩ ማህበረሰቦችን ለከፉ ድንገተኛ አደጋዎች እየዳረጉ ባሉበት እነኚህ አሃዞች እየቀነሱ ሲሄዱ ማየት አዳጋች ነው ይላሉ ባሌ We know that with the impacts of climate change, uh, the disasters that we're seeing already today are likely to be ለብዙዎች ከቀያቸው መፈናቀል መንስኤ የሆኑት የእነዚህ ሁኔታዎች ቁጥር እየጨመረ እንዳይሄድ እንሰጋለን። እንደ አውሮፓውያን የዘመን አቆጣጠር በ2009 በአፍሪቃ ህብረት በተደረሰው ስምምነት መሰረት አንዳንድ የአፍሪቃ ሀገራት የሀገር ውስጥ ተፈናቃዮችን ከአደጋ ለመጠበቅና ለመርዳት ብሔራዊ ፖሊሲዎችን መቅረጻቸውን በዓለም ዙሪያ የሀገር ውስጥ ተፈናቃዮችን ጉዳይ ተከታታዩ ማዕከል ገልጠዋል። ለምሳሌም ያህል ናይጄሪያ በብሔራዊ ደረጃ ተፈጻሚነት ያላቸውን ህጎችና ፖሊሲዎች ከማውጣት ባሻገር ለተፈናቀሉ ዜጎቿ የልደት ማረጋገጫ የምስክር ወረቀትና ብሔራዊ መታወቂያ ካርዶችን ትሰጣለች። ይህም ተፈናቃይነታቸው እንዲታወቅና የመንግሥት አገልግሎቶችን እንዲያገኙ ያደርጋል። እንዲህ አይነት መፍትሄዎችን ተግባራዊ ማድረግ አገራት የልማት ግባቸውን ለማሳካት ይችሉ ዘንድ አስፈላጊ ነው ሲሉ ዲሬክተር ባሊክ አስረድተዋል። ኢትዮጵያውያን ስደተኞችን ለማባረር ቃል የገቡት የሶማሊያው ከንቲባ ከምርጫ በኋላ አቋማቸውን አለሳለሱ። በቅርቡ በሶማሊያ በተካሄደው ምርጫ በተለይ በፑንትላንድ ክልል የስደተኞች ጉዳይ የዘመቻው ቁልፍ አካል ነበር። በተለይ በስልጣን ላይ ያሉት የከተማዋ ከንቲባ ኢትዮጵያውያንን ሰብስበው ወደ አገራቸው ለመመለስ ሲያስፈራሩ ቆይተዋል። አንዳንዶች ይህ ንግግራቸው የአካባቢው ምክር ቤት አባላት ድጋፍ ለማግኘት የተጠቀሙበት ነው ሲሉ ሌሎች ደግሞ አቋማቸውን በዩናይትድ ስቴትስ ምርጫ አሸናፊ ከሆኑት ዶናልድ ትራምፕ ጋር ያመሳስሏቸዋል። የአፍሪካ ቀንድ ዘጋቢ ሀሩን ማዕሩፍ በዚህ ዙሪያ ያጠናቀረውን ዘገባ ስመኝሽ ቆየታ አቀርበዋለች። የሶማሊያ ፑንትላንድ ክልል ርዕሰ መዲና ከንቲባ የሆኑት ጌዲ አህመድ ቱሬ ጋሮዌ በተሰኘው ከተማ በህገወጥ መንገድ የሚኖሩ ኢትዮጵያውያንን ለማባረር በተደጋጋሚ ቃል ገብተዋል። በምርጫ ዘመቻቸው ወቅትም ኢትዮጵያውያን ስደተኞች አንጻራዊ ሰላም ከሚታይባት የፑንትላንድ መዲና ጋሮዌ ለቀው እንዲወጡ አሳስበዋል። ለረዥም ጊዜ ተቀብለን ልናስተናግዳቸው ሞክረናል። አሁን ግን ጊዜው ደርሷል። በመዲናዋ ህጋዊ የመኖሪያ ፍቃድ ሳይኖራቸው የሚኖሩ ኢትዮጵያውያን አገሪቱን ለቀው እንዲወጡ እንፈልጋለን። ከተማዋን ለቀው የማይወጡ ከሆነ በግድ እንዲለቁ እንደሚደረጉ ማወቅ አለባቸው። ጥቅምት 30 2017 ዓ.ም ሶማሊያ ውስጥ በተካሄደው ምርጫ ጌዲ በድጋሚ ተመርጠዋል። ህዳር 12 ቃለ መሐላ ከፈጸሙ በኋላ ግን እንግዲህ በኢትዮጵያውያን ስደተኞች ላይ ያላቸውን አቋም አለሳልሰዋል። እንደውም በተቃራኒው ከተማዋ ተጨማሪ ሰዎች እንደሚያስፈልጋት ጠቁመው በጋሮ የሚኖሩ ህገወጥ ኢትዮጵያውያንን ለማስወጣትም ህጋዊ መንገድ ይጠይቃል ብለዋል። ኢትዮጵያውያን ማስወጣትና ህጋዊ ፍቃድ የሌላቸውን ወደ ሀገራቸው መመለስ አስፈላጊ ነው። ነገር ግን ህጋዊ መንገድ ይፈልጋል። በተጨማሪም እዚህ ከተማ ውስጥ ሸቀጦችን የሚገዙና የሚኖሩ ሸማቾች እንዲኖሯት እንፈልጋለን። ሁላችንም ሱቅ ምንከፍት ማን ይገዛናል? ሀምሳ እሽግ ውሃ ወይም በቀን መቶ የሚገዛ መንገደኛ እንፈልጋለን። ስለዚህ ዋና ከተማዋ የሶማሌ ሰላማዊ ዜጎችን ባሉበት በአግባቡ እንዲያስተናግዷቸው አሳስባለሁ። ጋሮዌ ከተማ ውስጥ በመቶዎች የሚቆጠሩ ኢትዮጵያውያን ሲኖሩ አብዛኞቹ በጸጉር ስራ በደረቅ ልብስ ዕጥበትና የቤት ሰራተኝነት ይተዳደራሉ። በህጋዊ መንገድ በጋሮዌ የሚኖሩ ኢትዮጵያውያን ግን የከንቲባው ንግግር ስጋት ውስጥ እንደከተታቸው አመልክተዋል። ከኢትዮጵያ ኦሮሚያ ክልል ተሰዶ በህጋዊ መንገድ ጋሮዌ ውስጥ የሚኖረው አህመድ ሐሰን በደረቅ የልብስ ዕጥበት ንግድ ይተዳደራል። የከንቲባው አስተያየት ለኢትዮጵያውያኑ ማህበረሰብ አሳሳቢ መሆኑንም ይገልጻል። ሀደልከ ማለንቲ ዶ ከሀትለ ዶቆ ከንቲባው ሰሞኑን የሰጧቸው አስተያየቶች በፑንትላንድ እና በጋሮዌ የሚኖሩ ኢትዮጵያውያንን ስጋት ውስጥ ከትተዋል። በተለይ ደግሞ ህጋዊ የመኖሪያ ፍቃድ የሌላቸውን እነሱን በተመለከተ የፑንትላንድ መንግስት ህጉን እንዲከተል እንጠይቃለን። የተለያዩ አይነት ሰዎች ይኖራሉ። በሶስት ቡድን የተከፋፈሉ ናቸው። አንዳንዶቹ ለብዙ አስርተ ዓመታት ኖረዋል። አንዳንዶቹ የስደተኝነት ወረቀት ስላላቸው በህጋዊ መንገድ ነው የሚኖሩት። አንዳንዶቹ ግን ገና መምጣታቸው ነው። የኦሮሞ ሙስሊሞች ነን። ከሶማሌዎች ጋር ተመሳሳይ ባህልና ሃይማኖት አለን፣ ንግድ አለን፣ እንጸለያለን፣ ግብር እንከፍላለን፣ በህጋዊ መንገድ እንኖራለን። ኪሚያ ሙሚንም ወደ ጋሮዌ ለመኖር የመጣችው የተሻለ ስራና የተሻለ ኑሮ ፈልጋ መሆኑን ትገልጻለች። ቢከ ከናውኒ ዱፌ ደረገች ዱፌ ብየራ በፑንትላንድ ምን ያህል ኢትዮጵያውያን እንደሚኖሩ ግልጽ አይደለም፣ ነገር ግን ጋሮዌ የሚኖሩ ሰዎች በሺዎች የሚቆጠሩ እንደሆኑ ይገምታሉ። ጋሮዌ በህገወጥ አዘዋዋሪዎች አማካኝነት በየመን በኩል ወደ መካከለኛው ምስራቅ ለመሻገር የሚሞክሩ ኢትዮጵያውያን ስደተኞች በጀልባ ወደሚሳፈሩባት በባህር ዳርቻ የምትገኘው ቦሳሶ ለሚጓዙ ኢትዮጵያውያን መተላለፊያ ናት። የአሜሪካ ድምጽ የአፍሪካ ቀንድ አገልግሎት ጌዲ በጉዳዩ ላይ ምላሽ እንዲሰጡ ሙከራ ቢያደርግም ተጨማሪ አስተያየት መስጠት እንደማይፈልጉ ገልጸዋል። ጋሮዌ የሚገኘውን የኢትዮጵያ ቆንጽላ ጽህፈት ቤት ለማግኘት የተደረገው ጥረትም አልተሳካም። ባህሩን ማሩፍ ለተጠናቀረው ዘገባ ስመኞሽ የቆየ ዋሽንግተን ዲሲ። ጭቆናና ጥቃትን ተቋቁመው የሰሩ ጋዜጠኞች እውቅና ተሰጣቸው። ግጭቶችን ለተመለከቱ ዘገባዎች ከመሰማራት አንስቶ እስከ ህጋዊ እንቅፋቶችና እስራቶች በመላው ዓለም በፕሬስ ነጻነት ላይ የተደቀነው አደጋ እየጨመረ መጥቷል። በእነዚህ ሁኔታዎች ውስጥ የሰሩ አራት ጋዜጠኞች ባለፈው ሐሙስ በአመታዊ ዓለም አቀፍ የፕሬስ ነጻነት ሽልማት ላይ እውቅና ተሰጥቷቸዋል። ሊያ ምስካት ከኒውዮርክ የላከውን ዘገባ እንግዶ ወልደ ያቀርበዋል። በአውሮፓ ጋዛ፣ ጓቲማላ እና ኒዠር ከሚገኙ የዜና ክፍሎች ወደ ኒውዮርክ የመጡት አራት ጋዜጠኞች ለፕሬስ ነጻነት ባሳዮች ጀግንነትና ቆራጥነት እውቅናና ሽልማት ሰጥቷቸዋል። ተሸላሚዎች ባህልና ሙስናን እንዲሁም የተፈጥሮ አካባቢንና ጦርነትን በተመለከተ ዘገባ የሰሩና የተለያየ ልምድ ያላቸው ናቸው። ነገር ግን ጋዜጠኝነት እንደ ወንጀል በመቆጠሩ ኢላማ በመደረጋቸው ተመሳሳይ ናቸው የሚሉት ለጋዜጠኞች መብት ተቆርቋሪው ሲፒጄ ዋና ስራ አስፈጻሚ ጆዲ ጊንስበርግ ናቸው። እርሳቸው የሚመሩት የፕሬስ ነጻነት ቡድኑ ሲፒጄ በየዓመቱ ዓለም አቀፍ የፕሬስ ነጻነት ሽልማት ያዘጋጃል። ጋዜጠኞች እውነቱን በመናገራቸው ሕግን ካለአግባቡ በመጠቀም ሲቀጡ ይስተዋላል። ይህም በመላው ዓለም ሲጨምር እየታየ ነው። ጋዜጠኛ አልሱ ኩርማሼቫ ባለፈው ዓመት በሩሲያ እስር ላይ ነበረች። መሠረት በሌለው ክስ የ15 ዓመታት እስር ይጠብቃት ነበር። የቪኦኤ እህት ጣቢያ በሆነው የነፃ አውሮፓ ሬዲዮ የነፃነት ሬዲዮ አዘጋጅ ነች። በአሜሪካና በሩሲያ መካከል ባለፈው ነሐሴ በተፈጸመ የእስረኞች ልውውጥ ነጻ ልትወጣ ችላለች። አልሱ ሐሙስ ምሽት ባደረገችው ንግግር ባልደረቦቿን ጨምሮ በመላው ዓለም በሐሰት ክስ ስለታሰሩ ጋዜጠኞች አውስታለች። የዚህን ሽልማት ክብር በምሰራበት ጣቢያ ከነበሩትና ጋዜጠኝነት እንደ ወንጀል ተቆጥሮባቸው ይህንን ምሽት በእስር ቤት ከሚያሳለፉት ባልደረቦቼ ጋር መጋራት ሻለው። ሌላዋ ተሸላሚ ሳሚራ ሳቡ በህግ ስም ተጽዕኖ የሚደርስባት የኒጀር ጋዜጠኛ ናት። በመንግስት አስተዳደር ጉዳይ ላይ በመዘገቧ ለእስር ተዳርጋለች። በህግ ስም ማስፈራሪያም ደርሷታል። ሽልማቱ የፈጠረ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ፕሮግራሙን ከስቱዲዮ በማቀናበር አብሮን ያመሸው ንጉሶ ታምሬ ነው። ዋና አዘጋጅ ጽዮን ግርማ፣ እንዲሁም ፕሮግራሞቹን በማሰናዳት አብረውን ከተሳተፉ መላዊ አሜሪካ ድምፅ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ደረጀ ደስታ ነኝ። 四川广播。